የኢትዮጵያ መንግሥት ያሰራቸውን ሰላማዊ ተቃዋሚዎች በፍጥነት መፍታት አለበት ሲል ዓለም አቀፉ የሰብአዊ መብቶች ተሟጋች ድርጅት አምነስቲ ኢንተርናሽናል ጥሪ አሰምቷል። የታሰሩት የተቃዋሚ ፓርቲዎች አመራር አባላት፣ ተማሪዎች፣ ጋዜጠኞችና ሌሎች በኢትዮጵያ እስር ቤቶች ውስጥ ስቃይ እየተፈጸመባቸው ነው ሲልም ስጋቱን አሰምቷል ድርጅቱ። ሳሌም ሰሎሞን የአምነስቲ ኢንተርናሽናል የመንግስታዊ ግንኙነቶች ዋና ዳይሬክተር አዶቴ አኮን አነጋግራለች። ማምሻውን ትዝታ በላቸው ታቀርበዋለች ዘገባው። ከኅዳር ወር አጋማሽ ጀምሮ በኦሮሚያ ክልል ውስጥ የሚካሄደውን ሰላማዊ ተቃውሞ የኢትዮጵያ መንግስት ባለስልጣናት በኃይል ለማፈን በመሞከር ጭካኔ የተሞላበት ግድያ እየፈጸሙ ነው ይላል አምነስቲ ኢንተርናሽናል ትላንት ባወጣው የአስቸኳይ ጊዜ እርምጃ በሰላማዊ ተቃውሞ የተካፈሉ ተማሪዎች በጭካኔ መገደላቸውን የተቃዋሚ ፓርቲ አመራር አባላት፣ ተራ ዜጎች፣ ጋዜጠኞች ታፍሰው መታሰራቸውን በመጥቀስ በኢትዮጵያ እስር ቤት ውስጥ ስቃይ እየተፈጸመባቸው ነው በማለት ስጋቱን ያሰማል። የኢትዮጵያ መንግስት እንዲህ አይነቱን ግፍ ሲፈጽም የመጀመሪያው ጊዜ እንዳልሆነ የተናገሩት የአምነስቲ ኢንተርናሽናል የመንግስታዊ ግንኙነት ዋና ዳይሬክተር አዶቴ አኮዌ የኢትዮጵያ መንግስት ተጠያቂነትም አይሰማውም ብለዋል። ይሄ የኢትዮጵያ ገዢ ፓርቲና መንግስት በየጊዜው የሚያሳየው የአምባገነንነት ባህሪ ነው። ህዝባዊ ተቃውሞን ከማፈን፣ የፖለቲካ ምህዳሩን ከማጥበብ በተጨማሪ ህዝብ ላይ የሚፈጸም ጥቃት አለ። በዘፈቀደ መግደል፣ መደብደብ፣ ንብረት ማውደም፣ የሰዎች ቤት ማቃጠል ይካሄዳል። ይሄ ሁሉ ወንጀል ግን አይመረመርም፣ ተጠያቂነትም የለም። የአምነስቲ ኢንተርናሽናል የመንግስታዊ ግንኙነት ዳይሬክተር አዶቴ አኮዌ ሰሞኑን ኦሮሚያ ውስጥ የተገደሉትን ሰዎች ቁጥር አጣርቶ ለማረጋገጥ ከባድ መሆኑን ገልጸው አንዳንድ ሰዎች ከ125 እስከ 130 የሚሆኑ ሰዎች እንደተገደሉ ዛሬ የደረሳቸው ቁጥር ግን 121 መሆኑን ለቪኦኤ አስረድተዋል። ትክክለኛ ቁጥርናም ቁጥር ብቻ ሳይሆን ማን እንደሞተ ከየትኛው ወገን መሆኑን ለማጣራት ከባድ መሆኑን ገልጸዋል። በቅርብ ጊዜ ከታሰሩት መካከል ድርቤ ኤርጋ የተባሉ የአምቦ ከተማ ነዋሪ የ60 ዓመት ሴት ተደጋጋሚ እስራትና ስቃይ የደረሰባቸው አሁንም እንደታሰሩ፣ የአምስት አመታት እስራት ፈጽሞ በቅርቡ የተፈቱት የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ በቀለ ገርባ ነገረ ኢትዮጵያ የተባለ የኢንተርኔት ጋዜጣ ዋና አዘጋጅ ጋዜጠኛ ጌታቸው ሽፈራው፣ የኢንተርኔት ጽሑፍ አቅራቢና የመብት ተሟጋች ዮናታን ቴሬሳ እንዲሁም የኦሮሚያ ራዲዮና ቴሌቪዥን ጋዜጠኛ ፈቃዱ ምርከና ከታሰሩት መካከል እንደሚገኙ አምነስቲ ገልጿል። የኢትዮጵያ መንግስት የፈጸመው ወንጀል የአፍሪቃና የዓለም አቀፍ ሰብአዊ መብትን የጣሰ ነው። ይህንን ለመንግስት ለማሳሰብ ነው ይላሉ አዶቴ አኮዌ ሪማይንድ ኢትዮጵያን አውቶሪቲስ ዳት ፒፕል አር አዌር ኦፍ ዋትስ ይህ እርምጃ የኢትዮጵያ ባለሥልጣናት የሚፈጽሙትን በደል ሕዝብ እንደሚያውቅ ለማስታወስና የታሰሩትንም ሰዎች በስም እንደሚያውቅ፣ ይህ ደግሞ ዓለም አቀፍ ሕግን የሚጥስ የአፍሪቃ ኅብረትን የሰብአዊ መብት ሕግም የሚጥስ መሆኑን በማሳሰብ ለሚፈጸመው በደል ተጠያቂነትና ግልጽ ምርመራ እንዲደረግ ጫና ለማድረግ ነው። የኢትዮጵያ መንግስት እርምጃውን የሚወስደው የጸረ ሽብር ህጉን በመጥቀስ አሸባሪዎች ናቸው በማለት መሆኑን ጠቅሰው አዶቴ ያከወይ መንግስት ማንኛውንም የሚቃወሙትን ሁሉ አሸባሪ በማለት ይፈርጃል ብለዋል አምነስቲ ኢንተርናሽናል ህዝብ እስከ ፊታችን የካቲት 9 2008 የኢትዮጵያ መንግስት ጥቃቱን እንዲያቆም የታሰሩትን እንዲፈታና የተፈጸሙትን በደሎች እንዲመረምር የተማጥኖ ደብዳቤ ለመንግስት ባለስልጣናት እንዲጽፍ ጠይቋል።